ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 እና በ25 ሜትር ባንድ እስከ ምሽቱ አራት ሰዓት የምናሰማውን ፕሮግራም አሁን ጀመርን። ጤና ይስጥልን እንደምንላችሁ አምሽታችኋል፣ አድማጮቻችን። የዛሬ ቅዳሜ ነሐሴ ሦስት 2006 ዓ.ም። ፕሮግራማችንን የማስተናግደው አዲስ አበበ ነይ ንጉሱ ታምሬ በቴክኒክ ምህንድስናው ይቀጥላል። ዛሬ ከዜናው በኋላ አንድ ልዩ ፕሮግራም አለን። ታዋቂ የዩናይትድ ስቴትስ የዲሞክራሲ ተቋማት ያዘጋጁት የሲቪል ማህበረሰብና የዲሞክራሲ እንቅስቃሴ ተካፋዮች የተገኙበትን ጉባኤ የተመለከተ ይሆናል። ቀጥሎ የሙዚቃ ቃና ዝግጅታችን እስከ ማጠቃለያ ዜና ያዳርሳችኋል። አሁን የዓለም ዜና ጤና ይስጥልኝ፣ የተከበራችሁ አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ዘይነብ አብዱራህማን ስቱዲዮ ውስጥ የቴክኒክ መሐንዲሷ ነች፣ አብራኝ ትገኛለች። ኢራቅ ውስጥ የኢስላሚክ ስቴት አማጽያን የኩርዶችን ዋና ከተማ ኢርቢልን ሊያጠቁበት የነበረ ትጥቅና የጦር መሳሪያ አየር ኃይላቸው ያወደሙ መሆኑን የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ አስታወቁ። ፕሬዚደንቱ ዛሬ ከዋይት ሀውስ በሰጡት መግለጫ አማጽያኑ እያሳደዷቸው ላሉትና ሲንጃር ተራሮች ውስጥ ለሚገኙት አናሳዎቹ ክርስቲያኖች ጊዜያዊ እርዳታ ማድረስ መቀጠላቸውንና ወደ ደህንነት ሊወጡ የሚችሉበትን ሁኔታም ለማመቻቸት የተያያዘው እቅድ እንደቀጠለ መሆኑን ተናግረዋል። ሰብአዊ እርዳታውን ለማቅረብ የእንግሊዝና የፈረንሳይ መሪዎችም የተቀላቀሏቸው መሆኑን ሚስተር ኦባማ አመልክተዋል። የአሁኑ የኢራቅ ዘመቻቸው ለምን ያህል ጊዜ እንደሚዘልቅ ፕሬዚደንቱ ቆርጠው ከመናገር ተቆጥበዋል። የኢስላሚክ ስቴት አማጽያን የደቀኑት ፈተና በሳምንታት የሚፈታ አይደለም፣ የተወሰነ ጊዜ መውሰዱ አይቀርም ብለዋል ፕሬዚደንቱ። ፕሬዚደንቱ ትኩረትና አጽንኦት ሰጥተው የተናገሩት የመንግስታቸው የቅድሚያ አጀንዳ ኢራቅ ውስጥ ሁሉን አሳታፊ የሆነ መንግስት መመስረት ጉዳይ መሆኑን ገልጸው የኢራቅ ኃይሎች አሁን ግዙፍ ስፋት ያለው የኢራቅን ክልል የተቆጣጠሩትን አማጽያን መልሰው መውጋት፣ ለስደተኞችና ተፈናቃዮችም ተገቢውን እንክብካቤ መስጠት እንዲችሉ ማገዝ መሆኑን አስረድተዋል። በእስራኤልና በሐማስ መካከል ተደርሶ የነበረው የሰባ ሁለት ሰዓታት የተኩስ አቁም የጊዜ ገደብ ካበቃ ወዲህ ሁለቱ ኃይሎች ዛሬ ለሁለተኛ ቀን ተኩስ ሲለዋወጡ ውለዋል። እስራኤል በሐማስ ቁጥጥር ስር ያለውንና ቡድኑ ሸምቆበታል የምትለውን የጋዛ ክልል በአየር ስትደበድብ፣ ሐማስም ድንበር እያሻገረ የእስራኤል ግዛት ላይ ሮኬቶችን ተኩሷል። ሐማስ የጦር መሳሪያ አከማችቶባቸዋል ወታደሮቹንም ያሰለጥንባቸዋል የምትላቸውን መስጅዶችን እስራኤል መደብደቧን ባለሥልጣኖቿ ዛሬ ተናግረዋል። በሁለቱ ወገኖች መካከል እየተካሄደ ያለው ጠብ ከተጫረ ካለፈው ሐምሌ አንድ ወዲህ ባለፈው አንድ ወር ውስጥ ከ1900 በላይ ፍልስጤማውያንና 67 እስራኤላውያን መገደላቸው ይነገራል። በአሁኑ ጊዜ ዓለም አቀፍ የማህበረሰብ ጤና አጣዳፊ አደጋ ነው ሲል የዓለም የጤና ድርጅት የጠራውን ኢቦላን ማዳን የሚችል ህክምናና መድኃኒትም ሆነ መከላከያ ክትባት እስካሁን የሌለ መሆኑን ድርጅቱ አስታወቀ። አሁን የምዕራብ አፍሪካ ውስጥ የተቀሰቀሰው የኢቦላ ወረርሽኝ ቀደም ሲል በተቀሰቀሱት የኢቦላ ወረርሽኞች ሁሉ ከተያዘው ሰው ድምር የበለጠው ሰው መነካካቱን ደብልዩ ኤች ኦ ገልጿል። ለወረርሽኙ ፈጣን ምላሽ ለመስጠት የአጣዳፊ ጊዜ እንቅስቃሴ ማዕከሉን እጅግ ከፍተኛ ነው በሚ ባል ደረጃ ማጠናከሩን የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ አስታውቋል። የሲዲሲ ዋና ዳይሬክተር ቶማስ ፍሪደን ዛሬ በሰጡት መግለጫ 50 የበሽታ መቆጣጠሪያ ባለሙያዎችን ወደ ምዕራብ አፍሪካ በቅርቡ እንደሚልኩ አመልክተው ወረርሽኙ ዩናይትድ ስቴትስ ውስጥ አይሰራጭም የሚል እምነት እንዳላቸው ገልጸዋል። የናይጄሪያው ፕሬዚደንት ጉድላክ ጆናታን በሀገራቸው ውስጥ ብሔራዊ የማህበረሰብ ጤና አስቸኳይ ሁኔታ አዋጅ ያወጡ ሲሆን የበሽታውን መስፋፋት ለመከላከል 12 ሚሊዮን ዶላር መድበዋል። በአራቱ የምዕራብ አፍሪካ ሀገሮች ላይቤሪያ፣ ሲራሊዮን፣ ጋና፣ ይቅርታ ጊኒ እና ናይጄሪያ ውስጥ እስካሁን 1779 ሰው ለኢቦላ ቫይረስ መጋለጡና ከመካከላቸው 961 መሞታቸውን የዓለም የጤና ድርጅት ዋና ዳይሬክተር ማርጋሬት ቻን ገልጸዋል። የመን ውስጥ የአልቃይዳ ታጣቂዎች አስራ አምስት የየመን ወታደሮችን መግደላቸውን የሀገሪቱ ባለሥልጣናት አስታወቁ። ታጣቂዎቹ ወታደሮቹን ይጓዙበት የነበረ አውቶቡስ አስቁመው መታወቂያዎቻቸውን ካዩና ከፈተሻቸው በኋላ ይዘዋቸው መሄዳቸውንና ሺባን በምትባል ከተማ አቅራቢያ እንደገደሏቸው ባለሥልጣናቱ አመልክተዋል። ዓለም አቀፍ የተደራጀ ወንጀልን መጋፈጥና መዋጋት በሚቻልበት ሁኔታ ላይ ለመምከር የሰባት አፍሪካ ሀገሮች ተጠሪዎችና ተጠሪዎች የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባለስልጣናት ዛሬ ስብሰባ ተቀምጠዋል። ሀገሮቹ ቤኒን፣ ካቦቬርዴ፣ ኮትዲቯር፣ ጋና፣ ላይቤሪያና ናይጄሪያ እንዲሁም ቶጎ ናቸው። ለሰዓቱ የተያያዘው ጊዜ አበቃ። ከቀሪ ዝግጅቶቻችን ጋር እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ ግብዣችን ነው። ጤና ይስጥልኝ። መልካም ቆይታ፣ የተከበራችሁ አድማጮች። ውይይት ከየአፍሪቃ የሲቪል ማህበረሰብና ዲሞክራሲ እንቅስቃሴ ጉባኤ ተካፋዮች ጋር እውቅ የዩናይትድ ስቴትስ የዲሞክራሲ ተቋማት ያደራጁት የአፍሪቃ የሲቪል ማህበረሰብና የዲሞክራሲ እንቅስቃሴ ተካፋዮች ጉባኤ በዚህ በያዝነው ሳምንት መባቻ በዋሽንግተን ዲሲ ውስጥ ተካሂዷል። ተቋማቱ የፕሬዝዳንት ኦባማ አስተዳደር ለንግድ ትኩረት በመስጠት በብዛት አምባገነን ከሚባሉ የአፍሪካ መሪዎች ጋር ስብሰባ መቀመጡ ዩናይትድ ስቴትስ ለፍትህና መልካም አስተዳደር መቆሟን አይገልጥም በሚል ጉባኤውን እንዳደራጁ ተገልጧል። ከአፍሪካውያን ተሳታፊዎች መካከል የኦሮሞ ፌዴራሊስት ኮንግረስና የመድረክ ሊቀመንበር ዶክተር መረራ ጉዲና አንዱ ናቸው። ዶክተር መረራ ላለፉት ስድስት ወራት ከጉባኤው አደራጆች አንዱ ናሽናል ኢንዳውመንት ፎር ዲሞክራሲ የተባለው በዓለም ዙሪያ ዲሞክራሲያዊ አስተዳደርን ማስፋፋት የሚጥር ተቋም ውስጥ ጥናት እንደሚያካሂዱና ስለ ኢትዮጵያ ምርጫም ጥናታዊ ወረቀት ማቅረባቸው ይታወቃል። ትዝታ በላቸው ስለ ሲቪል ማህበረሰብ ጉባኤው አነጋግራቸዋለች። ዶክተር መረራ የጉባኤውን ዓላማ በማብራራት ይጀምራሉ። ዋናው ጉዳይ ስብሰባ የተጠራበት ፕሬዚደንት ኦባማ የአፍሪካ መሪዎችን ለማነጋገር በሚያቅድበት ጊዜ አብዛኛው አፍሪካ ሀገሮች ማለት በሚቻልበት ደረጃ አምባገነን መሪዎች ጋር አሜሪካ በመንግስት ደረጃ በሚትገናኝበት ጊዜ የአሜሪካ የዲሞክራሲ ማህበረሰብ ደግሞ የዛ ተቃራኒ የሆነ ወይም ፕሬዚደንት ኦባማ ወይም የአሜሪካ መንግስት ማስተላለፍ ያለበት ለአፍሪካ መሪዎች ምን መልዕክት ማስተላለፍበት የአፍሪካና የአሜሪካ ህዝቦች ግንኙነት ምን መሆን አለባቸው ብሎ የሚያስቡ እዛ ላይ የሚሰሩ ብዙ ተቋማት ተሰባስቦ አንዱ ናሽናል ኢንዶሜንት ፎር ዲሞክራሲ ነው። ሌላው ፍሪደም ሃውስ የሚባል ተቋም ነው። ሌላው ደግሞ ኢንተርናሽናል ዲሞክራቲክ ኢንስቲቱት የሚባል የዲሞክራቲክ ፓርቲ የጥናት ተቋም፣ ብዙ የአሜሪካ ማህበረሰብ እንወክላለን የሚሉ ዲሞክራሲ ተቋም በጋራ የጠሩት ስብሰባ ነው። ስብሰባው እንግዲህ በናሽናል ኢንዶሜንት ዲሞክራሲ አንድ የውይይት እና የዝግጅት ቀን ዋናው ስብሰባ ግን እኔም ኢትዮጵያን በሚመለከት ያ ካጠብኩበት የአሜሪካ ኮንግሬስ የተደረገው ሰፊ ስብሰባ ነው። እንግዲህ ዶክተር መረራ እንደነገሩን የአጠቃላይ አፍሪካን ሲቪል ማህበረሰብ ተወካዮች ጉባኤ የጠሩት አሜሪካ ውስጥ የሚገኙ ዲሞክራሲያዊ ተቋማት ወይንም ለዲሞክራሲ ማደግ የሚሰሩ ተቋማት ናቸው። ምን ምን ነጥቦች ላይ ነው እነኚህ ውይይቶች ያተኮሩት? በአጠቃላይ በስድስት ቡድኖች የተከፈሉ ናቸው። በእኛም ውይይቱን ያደረግነው ሪኮመንዴሽን ወይም መደረግ አለባቸው ያልናቸውን ነገሮች ተዋይተን ያቀረብነው በስድስት ቡድኖች ተከፋፍለን ነው። አንደኛው ቡድን በዋናነት ሰብአዊ መብቶች ቡድን ነው። የሰብአዊ መብቶች ቡድን አፍሪካ ውስጥ የሚደረጉ አፈናዎች፣ ግድያዎች በተለይ በጋዜጠኞች ላይም ጭምር የሚደረጉ በፖለቲካ ፓርቲዎች ላይ በሁሉም ላይ የሚደረጉ ጫናዎችን የተከታተለ ክፍል ነው። ሁለተኛው ቡድን ጉር ጋቨርነንስ እና አካውንተቢሊቲ የሚባለው ነው። አስተዳደርና በተለይ መልካም አስተዳደር የሚባለው እንዴት መምጣት ይችላል? እንዴት መምጣት ይገባዋል? አፍሪካ ውስጥ ያለው ሁኔታ ምንድን ነው? በሚሉት ነገሮች ላይ በተለይም ሙስናን በሚመለከት በስፋት የተነሳበት ነው። ሁለተኛ ቡድን ይሄ ነው። ሶስተኛ ቡድን ደግሞ ሁሉም የሚገናኝበት የተሳሰረው አፍሪካ ውስጥ ነጻ ምርጫ ስልጣን ላይ የሚወጣና የሚወርዱ መንግስታት ስለሌሉ ነጻና ፊታዊ ምርጫ አፍሪካ ውስጥ እንዴት ማካሄድ ይቻላል የሚለው እኔም የተካፈልኩበት በዚህኛው ቡድን ውስጥ ነው። ነጻና ፊታዊ ምርጫ በአፍሪካ እንዴት ማምጣት ይቻላል በሚለው ላይ ነው ውይይት ያደረገው። አራተኛ ቡድን ከማስታውሰው ስን ብርቱካን የሚጠቅሳ ተካፍላበታለች። ሚዲያ የአፍሪካ የሚዲያ ተቋማት እንዴት ነው ያሉት? ምን ደረጃ ነው ላይ ያሉት የሚለው መስፋት የተዳሰሰበት ነው። አምስተኛው ግጭትና ሰላምን በሚመለከት ነው። ግጭት አፍሪካ ውስጥ ለሚሰፋ ለምን እየሰፋ መጣ? በተለይ የአፍሪካ አምባገነን መሪዎች የግጭቱ መንስኤዎች መሆናቸውና ከዜጎቻቸው ጋር በተለይም የሰፊ የፖለቲካ ሚዳር የሚባለው ስለሌለ ስላላኖሩ በብዛት አፍሪካ የግጭት ክፍለ አህጉር የሆነች መምጣቷ የዳሰሰ ነው። ስድስተኛውና የመጨረሻው የሲቪል ማህበረሰብ ተቋማት አፍሪካ ውስጥ ያለባቸው ቻሌንጅ ችግሮች ምንድን ናቸው ብሎ የዳሰሰ ክፍል ነው። እንግዲህ እነዚህ በስድስቱ ቡድኖች ተከፋፍለን ውይይቱን ያካሄድ ነው። መልካም ዶክተር መረራ ጠለቅ ብለን ስለ እነዚህ ስለ ቀረቡት ስድስት ነጥቦች ወይንም ስድስት ርዕሶች ላይ የቀረቡት እነኚህ ችግሮች የሚስተካከሉባቸውን መንገዶች የሚጠቁሙ ጥናታዊ ወረቀቶች ናቸው ወይንስ ስለ ችግሩ ብቻ የሚያወሱ ናቸው? እነኚህ የውይይት ርዕሶች እነዚህ ውይይት ርዕሶች ዘጋጆቹ ያዘጋጁት በዚህ ላይ የጠለቀ እውቀት ያላቸው ስለ ሰብአዊ መብት፣ ስለ ምርጫ፣ ስለ ሚዲያ፣ ስለ ሰላምና መረጋጋት ሁኔታ፣ ስለ ሲቪል ማህበረሰብ በራሳቸው መንገድ በአመራር ደረጃ የተሳተፉ ለምሳሌ ከኬንያ የመጡ አሉ። የኬንያ ሲቪል ማህበረሰብ ተቋማት መሪዎች ናቸው። ለምሳሌ ከናይጄሪያ የመጡት የናይጄሪያ ሰራተኞች ማህበር ኮንፌዴሬሽን መሪዎች ናቸው። ስለዚህ እነዚህ ሰዎች የመጡት የጥናት ወረቀትን ለማቅረብ ሳይሆን በራሳቸው በሀገራቸው ሰፊ የሆነ ልምድም የአመራር ኃላፊነትም በዚህ በጉዳዮች ላይ ያላቸው የተቋማት መሪዎች ናቸው የተገናኙት። እና እነዚህ የተቋማት መሪዎች ከየሀገሩ የመጡት በተቧድኖ ነው ውይይት ያካሄዱት እና ሪኮሜንዴሽን ደግሞ ለአፍሪክ ለአሜሪካ መንግስትም ለአፍሪካ መሪዎችም ለማስተላለፍ የሞከሩት ችግሮቻቸውን፣ ተሞክሮቻቸውን፣ ልምዶቻቸውን በአፍሪካ ደረጃ እየተለዋወጡበትና ና ከየሀገሮቹ አንጻር የአፍሪካ መሰረታዊ ችግሮች በእነዚህ ጉዳዮች ላይ ምንድን ናቸው የሚሉትን ለመናገርም ልምዶቻቸውን ለመናገርም ብቻም ሳይሆን መፍትሄውንም ጭምር ለመናገር የሚችሉ የአፍሪካ ሲቪል ማህበረሰብ ተቋማት መሪዎች ናቸው ማለት ነው። እንግዲህ የዩናይትድ ስቴትስ ምክር ቤት አባላት ለምሳሌ እንደ ኮንግረስማን ክሪስ ስሚዝ፣ እሳቸው እንኳ የምክር ቤቱ የሰብአዊ መብት ኮሚቴ ሊቀመንበር ናቸው። እንዲሁም ካረን ባስ የካሊፎርኒያ ተወካይ የሆኑት፣ እንዲሁም ስተኒ ሆየር፣ ኮንግረስማን ስተኒ ሆየር እንደ ተገኙ ገልጸውልኛል። በጉባኤው ላይ የእነሱ ድርሻ ምን ነበረ? የነጭ ሱጁሻ በዋናነት የአሜሪካ ህዝብና የአሜሪካ መንግስት፣ በተለይ የአሜሪካ ኮንግረስ ከእናንተ ጋር ነው የሰብአዊ መብቶች አከባበር ጥያቄ ላይ ዲሞክራሲያዊ ስርዓት አፍሪካ ውስጥ የመፍጠሩ ጥያቄ ላይ ከእናንተ ጋር ንን እና ትግሉን ቀጥሉ በርቱ ተበራቱ የሚለውን የአሜሪካን ኮንግሬስ ለአፍሪካ ሲቪል ማህበራት፣ ተቋማት እና ችግሮቻቸውን ለመፍታት በአፍሪካ ውስጥ ለሰብአዊ መብቶች እና ለዲሞክራሲያዊ ስርዓት መስፈን ለሚደረጉ ትግሎች ያላቸውን የአንድነት ስሜት ለመግለጽ የድጋፍ ንግግር ነው። በርቱ ተበራቱ የሚለውን ንግግር ለማድረግ ነው የተገኙት። እንግዲህ ዶክተር መረራ ፕሬዚደንት ኦባማ ጋራ ከተገናኙት ሀምሳ የአፍሪቃ መሪዎች በጣም ጥቂቶች ይሁኑ እንጂ አንዳንዶቹ ዲሞክራሲ በአገሮቻቸው ያሰፈኑ፣ ፍትሐዊና ሚዛናዊ በሆነ ምርጫ ስልጣን ላይ የመጡ ለምሳሌ እንደ ጋና፣ እንደ ኬፕ ቨርዴ፣ እንደ ቦትስዋና መሪዎች ያሉ አሉ እና ከነዚህ ሀገሮች ሊቀሰም ስለሚገባው ትምህርትስ የተነሳ ነገር አለ። ደም ተነስተዋል። ከነዚህ ሀገሮችም የመጡ ልኡካን ነበሩ። እነሱም ተሳትፎበታል። በጣም ትዝታ በጣም የሚገርምሽ ግን የቤኒን ፕሬዚደንት መጥቶ ለእኛ ንግግር ለማድረግ ከዲሞክራት ናቸው ከሚባሉት ተመርጦ ቃል ከገቡልን በኋላ የተዘጋጀላቸው ስብሰባ ላይ ተገኝቶ ንግግር አላደረጉም። እሺ፣ እንግዲያው ምን ይጠበቃል ታዲያ? አሁን ይሄንን ውይይት አካሄዳችሁ ለሁለት ቀናት ምን ውሳኔ ነው ያደረጋችሁት? አንዱ ለሶስት ነገሮች ነው። አንደኛው እንግዲህ አሜሪካ መንግስት ፕሬዚደንት ኦባማም በትክክል ለማስተላለፍ የተሞከረው መልእክት የአፍሪካ መሪዎች ጓደኞቻችን ሆኑ በሌላ መንገድ የተጠሩ የአፍሪካ አምባገነን መሪዎች ስልጣን ላይ ለመቆየት ብሎ ዜጎቻቸውን እንዳይገሉ እንዳያስሩ መልእክት እንዲያስተላልፈላቸው ነው። ለምርጫ ብሎ ስልጣን ላይ ለመቆየት ብሎ ምርጫ ለመስረቅ ብሎ እዛ ላይ ሀሳብ አቅርበናል። ሁለተኛው የአሜሪካ መንግስት ስለ ቻይና ይሁን ፀረ ሽብር በሚለው የአፍሪካ መሪዎች ያንን አብረን በጋራ እንዋጋለን እያለ መሪዎቹ ደግሞ የራሱ የችግሩ የሽብሩ ምንጭ የሆኑ ዜጎቻቸውን እያሸበሩ የሚገዙበት ሁኔታ ስላለ የአሜሪካ መንግስት ከአምባገነን መሪዎች ጋር ዝም ብሎ እንዳይሞዳመድ መሰረታዊ በሆነ መንገድ በሕዝብ የተመረጠ መንግስት በአፍሪካ ምድር ሊኖር በሚችልበት ደረጃ መሪዎቹን እንዲመክሩ አጥብቀን ለአሜሪካ መንግስትን ጠይቀናል። እነዚህ በስብሰባ ላይ የተገኙት የኮንግሬስ አባላትም ይህንን መልዕክት በተለያየ መንገድ ለመንግስታቸውም በምክር ቤቱም ደረጃ እንዲያነሱልን ነግሬናቸዋል። እነሱም ቃል ገብተዋል። እንደውም በሚቀጥለው አመት ወደ ሀያ ሁለት የአፍሪካ ሀገሮች ምርጫ ስለሚያካሄዱ ዝም ብላችሁ እንዳታዩ ብለናል። እነሱም ዝም ብለን አናይም ጥያቄዎችን እናነሳልን የሚል ቃል ሲገቡልን ነበር። ሌላውን በስድስት ቡድኖች ተካፍለን ያደረግናቸው የውይይት ጭብጦች በሙሉ ለአሜሪካ መንግስትም ለአፍሪካ መንግስታትም እንዲደርስ ጉዳዩ ለሚመለከታቸው የአፍሪካ አንድነት መሪዎች እንዲደርስ የአፍሪካ ቻርተር ፎር ሁመን ራይትስ ዲሞክራሲ እያለ በቃላት ብቻ የተወሰኑ መሰረታዊ መርሆ ተብሎ የተቀመጡ አሉ። እሱን እንዲያ የአፍሪካ መሪዎች እንዲያከብሩ የአፍሪካ አንድነትም በዚህ አቅጣጫ እንዲንቀሳቀስ የአፍሪካ አንድነትም የዲክታተሮች ክበብ ብቻ ሳይሆን ለሲቪል ማህበረሰባት ቦታ እንዲከፍት ቦታ እንዲከፍት ተጠይቋል። እነዚህ ሁሉ እንግዲህ በየደረጃው ለአሜሪካ መንግስትም ለአፍሪካ መሪዎችም ለአፍሪካ አንድነትም ይህ እንዲደርሱ ውሳኔዎቻችን በዛ ላይ ለመስራት ተወስነዋል። እንደገና ደግሞ የአፍሪካ ዴሞክራሲ ፎረም አይነት ነገር በአፍሪካ ደረጃ በአፍሪካ የሚንቀሳቀሱ የሲቪል ማህበረሰባት ኔትወርኪንግ ግንኙነቶችን ፈጥሮ በአንዱ ሀገር ውስጥ ችግር ሲፈጠር የሌሎች ሀገሮች ሲቪል ማህበረሰባት ዝም ብሎ እንዳይመለከቱ በአፍሪካ ደረጃ ትግሉ በስፋት እንዲቀጥል ግንኙነቶች እንዲቀጥሉ በነዚህ በነዚህ ነገሮች ላይ ተነጋግረን ውሳኔ ወስንናል። በተቻለ መጠን መጠን ይሄ ስራ ላይ እንዲውል በየሀገሮቻችንም ሆነ በአፍሪካ ደረጃ ጥረቶች እንዲደረጉ እዚህም የአሜሪካ ተቋማትም እንዲያግዙ እነዚህ ጥረቶች ተስማምተንበታል። ዶክተር መረራ ጉዲና የኦሮሞ ፌዴራሊስት ኮንግረስ እንዲሁም የመድረክ ፕሬዚደንት ስለ ሰጡኝ ቃል አመሰግናለሁ። እኔም ስለ ተሰጠኝ እድል በጣም አመሰግናለሁ። እሺ፣ እግዚአብሔር ይስጥልኝ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 እና በ25 ሜትር ባንድ አጭር ሞገድ የሚተላለፈው ፕሮግራም እስከ ምሽቱ አራት ሰዓት ይቀጥላል። የአሜሪካ መገናኛ ብዙሃን ለአፍሪቃ የሚሰጡት ትኩረት ምን ያህል ነው? ቀጣዩ ዝግጅት በዚህ ላይ ያተኩራል። የአሜሪካ መገናኛ ብዙሃን ለአፍሪካ ብዙ ትኩረት አይሰጡም እየተባሉ ይወቀሳሉ። ሰሞኑንም የ49 የአፍሪቃ አገሮች መሪዎች ዋሽንግተን ዲሲ ላይ ከፕሬዝዳንት ኦባማና ከሌሎችም የአህጉሪቱ መሪዎች ጋር ተሰብስበው ሶስት ቀናት ሲያሳልፉ ታዋቂ የተባሉ መገናኛ ብዙኃን የሰጡት ትኩረት ይህን ያህል አልነበረም። ለመሆኑ ግዙፍ የሆኑ የአሜሪካ ዜና አውታሮች ጋዜጠኞች ይህንን እውነታ እንዴት ያዩታል? ሰሎሞን አባተ አንዳንዶቹን አነጋግሯል። ለዛሬ የአንዱን አስተያየት በተከታዩ ዝግጅቱ አካትቷል። የአፍሪካና የአሜሪካ መሪዎች ሰሞኑን ዋሽንግተን ዲሲ ላይ ተሰብስበው ምናልባት በአፍሪቃ መጻኢ ጊዜ ላይ ግዙፍ አሻራ ሊኖረው የሚችል ሥራ ሰርተዋል። እንዲህ ዓይነት ከፍተኛ ስብሰባ ዋሽንግተን ላይ ሲሠራ ፕሬዚዳንት ኦባማ የጋበዙትና ያስተናገዱት ከሐምሌ 28 እስከ ሐምሌ 30 2006 ዓ ም የተካሄደው በታሪክ የመጀመሪያው ነበር። ይህ ጉባኤ 37 ሚሊዮን ዶላር ለአፍሪቃ ኢንቨስትመንትና ድጋፍ የተሰበሰበበት ነበር ብዙ ጊዜ እንደሚስተዋለው ባዶና በንግግሮች ብቻ የታጨቀ አልነበረም ለማለት ነው። ሳንዱቹ ስጋ ነበረው። ብዙ ውሎች የተፈረሙበት ብዙ ቃሎችም የተገቡበት ነበር። ፕሬዚደንት ባራክ ኦባማ ወደ ርዕሰ ብሔርነቱ ከዘለቁ አንስቶ አፍሪካ የአሜሪካ ድጋፍ ርቋታል እየተባለ በብዙ ሲወቀሱ እንደሚሰሙ ቢታወቅም፣ ፕሬዚደንቱ በተለይ በአፍሪካ ካደረጉት ጉዞ ወዲህ ትኩረታቸውን ለዚህች ባለ ቢሊዮን ህዝብ አህጉር እያዞሩ እንደሆነ አዝማሚያዎች መኖራቸውን ዛሬ ዛሬ የሚሰጡት አስተያየቶች ይጠቋቁማሉ። ለነገሩ አፍሪካ እንደሚባለው ከሆነ ርቋት የቆየው የፕሬዚደንት ባራክ ኦባማ ትኩረት ብቻ ሳይሆን የአሜሪካ መገናኛ ብዙሃን ለአፍሪካ ጉዳይ በተፈጥሯቸው ጨርሶውኑ ግድ የላቸውም ነው የሚባለው። አንድም አፍሪካ እስከ መኖሯ የሚዘነጉ ይመስላሉ፣ አንድም ትኩረታቸውን በጥቁሪቱ አፍሪካ ጨለማ ገጽታ ላይ ነው የሚያደርጉት ይህንን ንግግር ከአሜሪካ መገናኛ ብዙሃን ከጋዜጠኞችና ከእናንተም ከአድማጮች ጋር እንጀምር ለዛሬ ከግዙፎቹ የአሜሪካ የዜና ኩባንያዎች ከአንዱ አንድ እንግዳ ጋብዣለሁ ሰሞኑን ፕሬዚደንት ባራክ ኦባማ ሰጥተውት በነበረ ጋዜጣዊ መግለጫ ላይ ነው ያገኘሁት እባክህ ማንነትህን አስተዋውቀን። ጆናተን ካርል ባላለሁ የኤቢሲ ኒውስ የዋይት ሀውስ ዋና ዘጋቢ ነኝ። ጆን፣ የአሜሪካ መገናኛ ብዙሃንና ጋዜጠኞች አፍሪካን በተመለከተ ብዙ ጊዜና ለረጅም ዘመናት የምትወቀሱበት አሰራራችሁ፣ አዘጋገባችሁ ፍትሐዊነት የለውም የአፍሪካን በጎ ገጽታዎች ማሳየት አትፈልጉም፣ ብትናገሩም ይልቅ የከፋ አጋጣሚዎቿ ላይ ነው ማተኮር የምትፈልጉት በቂ ሽፋን አትሰጧትም፣ አትናገሩላትም የሚል ነው። ጆናታን፣ አንተ ለትልቅ የዜና አውታር የምትሠራና ታዋቂም ጋዜጠኛ ነህ። ይህንን አጤናው? ታውቃለህ። የአሜሪካ ሚዲያ ስለ አፍሪካ አይዘግብም የሚባለው በተወሰነ ደረጃ ልክ ይመስለኛል። ለነገሩ ግን በአጠቃላይም ስትመለከተው ዓለም አቀፍ ጉዳዮችን በብዛት አንዘግብም። ትልልቆቹ የአሜሪካ የዜና ኩባንያዎች የሚያወጧቸው በጀቶች ዓለም አቀፍ ክስተቶችን በስፋት እንድንዘግብ የሚፈቅዱልን አይደሉም። ስለዚህ ይህ አፍሪካን ብቻ የሚመለከት ሳይሆን ሌሎችም ዓለም አቀፍ ጉዳዮችን የሚመለከት ጥያቄ ነው። ጆናታን አፍሪካን ጥሩ አድርጎ እንደሚያውቃትና ታሪኳ ብዙ መሆኑንም እንደሚያውቅ ነግሮኛል። እንደኔ ከሆነ አፍሪካ ውስጥ ብዙ ጠቃሚ ታሪኮች እንዳሉ አውቃለሁ። ለኤቢሲ ስሰራ እዛ እየተመደብኩኝ ብዙ ዘገባዎችን ለማጠናቀር ታድያለሁ። ብዙ ጊዜ ተጉዣለሁ። ብዙ ሀገሮችን አይቻለሁ። ሱን። ሳህል ነበርኩ፣ ሱዳን ነበርኩ፣ ደቡብ አፍሪካ ነበርኩ፣ ታንዛኒያ ነበርኩ። በእርግጥም የየለቱን የትልልቅ የዜና ድርጅቶች ሽፋን ስትመለከት ብዙ የአፍሪካ ዘገባዎችን አታይም። ምንም ጥያቄ የለውም። በጣም ያሳዝናል። መቼም ጆን፣ ሁለታችንም ጋዜጠኞች ነን። የሚዲያውን አሰራር ሁለታችንም እናውቀዋለን። አንዳች ክስተት መካከለኛው ምስራቅ ውስጥ ሲፈጠር ወይም አውሮፓ ላይ ሲታይ ወይም አፍሪካ ባልሆኑ ሌሎች አካባቢዎች ትኩረት የሚጠይቁ ሁኔታዎች ሲኖሩ የአሜሪካን መገናኛ ብዙሃንን ቀደም ሲል የጠቀስክልኝ የበጀት ወይም የሪሶርስ እጥረት አይገድባቸውም። በአንዲት ነጠላ ጉዳይ ላይ ለቀናት ሲረባረቡ እናያለን። እንዴት ነው የአፍሪካ ጉዳይ ላይ እንዲህ አይነት ችግር ሊኖር የሚችለው? ሁለት ነገሮችን ማለት ፈልጋለሁ። ትክክል ነህ። በብዙ የአሜሪካ የዜና ተቋማት ዘንድ የምታየው ዓለም አቀፍ ዘገባ የተወሰነ ነው። ያለውም ቢሆን የሚያተኩረው በመካከለኛው ምስራቅ ላይ ነው። አሁን አሁን ደግሞ የሩሲያ ጉዳይ እየበዛ መጥቷል። የአውሮፓ ጉዳዮችም እንደዚሁ በርከት ብለው ይታያሉ። መገናኛ ብዙሃኑን የምቆጣጠራቸው ወይም የማዝባቸው እኔ ብሆን ኖሮ በርከት ያሉ የአፍሪካና የላቲን አሜሪካ ዘገባዎች ይኖሩን ነበር። አፍሪካ ብቻ አይደለችም የማይዘገብባት። በሚያሳዝን ሁኔታ አብዛኛዎቹ ዘገባዎቻችን በሀገር ውስጥ ጉዳዮች ላይ የተሞሉ ናቸው። ከአፍሪካ ብዙ ታሪኮች ሊወጡ እንደሚችሉ አውቃለሁ። ብዙ ታሪኮች አሏት። አሁን አፍሪካ የአህጉሪቷ ሽግግር ታላላቅ የምጣኔ ሀብት እድገት ታሪኮች አሉ። የባህል ታሪኮች አሉ። የግጭቶችም ታሪኮች አሉ። አንተ ከፈለክ አንድ ሙሉ የዜና አውታርን ሙሉ በሙሉ ልትሸፍን የምትችልባቸው ታሪኮች ያሏት አህጉር ነች። ጆናታን ካርል፣ ያነሳሁት ሌላው ጥያቄ የአሜሪካ መገናኛ ብዙሃን ለአፍሪቃ ተገቢውን ትኩረት ቢሰጡ ኖሮ ወይም ቢፈልጉ ኖሮ ዛሬ የሚስተዋሉ ክፉ ገጽታዎቿ ይቀንሱ ነበር ብለህ አታስብም? ኢንቨስትመንትና እውቀት በተሻለ ሁኔታ ወደ አፍሪካ እንዲሳቡ ማድረግ ይቻል ነበር አይመስልህም? ይህንን ማለት ይከብዳል። የአሜሪካ ሚዲያ ስራ ኢንቨስትመንትን ማነቃቃት ወይንም መገፋፋት አይደለም፣ ዜና መስጠት ነው። ምን እየተከናወነ እንደሆነ መናገር ነው። በእርግጥ ይህም ሊገድበን አይገባም። አፍሪካ ውስጥ ምን እየተደረገ እንደሆነ ሰፍ አድርገን ብንዘግብ፣ አፍሪካ ውስጥ ስላሉ እድሎች ብንናገር፣ ምናልባት ሻል ያለሙ አለንዋይ እንዲፈስ ማገዝ እንችል የነበረ ይመስለኛል። ብዙ እድሎች አሉ። በዚህ ጉባኤ ላይ እኮ በዓለም ውስጥ በፈጣን ሁኔታ እያደጉ ካሉ አስር ምጣኔ ሀብቶች ስድስቱ የሚገኙት አፍሪካ ውስጥ መሆኑን ተደጋግሞ ሲነገር ሰምተናል። ያቺ አህጉር እኮ ግዙፍ እድሎች ያሉባት ነች። ለመሆኑ ጆን፣ አንተ የዋይት ሀውስ ዋና ዘጋቢ ነህና ፕሬዚደንት ኦባማና የአፍሪካ ትኩረታቸውን እንዴት ነው የምትገመግመው? You got a sense that President Bush might have even uh Africa, the President more. Obama, one Nanyak Admianichemul Semitia Lenim, and then the President Bush Yetashala to Kratna, Yetashala Habt Lafrica Satona, Madibana Barano Sling. You my gën President Obama, Sla Africa, Aichanakum whim good dealish nacho malati aida lumalin, Jonas Katalena. I was a little surprised that it took so long for President Obama to make a full blown trip to Africa, not just a stopover, but you know, to do a real ፕሬዚዳንት ኦባማ እግረ መንገዳቸውን ሳይሆን በአፍሪካ ሙሉ ጉብኝት ለማድረግ ለምን ያንን ያህል ጊዜ እንደወሰደባቸው አይገባኝም። ወደ አፍሪካ የሄዱ ጊዜ እኔ አብሬያቸው ተጉዤ ነበር። ድንቅ ጉዞ ነበር ያደረግ ነው። ፕሬዚዳንት ኦባማ ስለ አፍሪካ ብዙ ይጨነቃሉ። ይህንን ስብሰባ በተመለከተም እንዲሁም አፍሪካ የምጣኔ ሀብት እድገት እንድታስመዘግብ ዩናይትድ ስቴትስ ልትጫወት የምትችለውን ድርሻ አስመልክቶ ጥብቅ የሆነ ትኩረትና ጥልቅ ፍላጎት እንዳላቸው ይሰማኛል። ሆኖም ግን አፍሪካ የአስተዳደራቸው ቁጥር አንድ ጉዳይ ሆና አታውቅም። ከኤቢሲ ኒውስ የዋይት ሃውስ ዋና ዘጋቢ ጆናታን ካርል ጋር ያደረግነው ውይይት በዚህ አብቅቷል። አጀንዳው ግን አልተዘጋም፣ ይቀጥላል። ሌሎች የአሜሪካ ሚዲያ ሰዎችን፣ ጋዜጠኞችንና ኃላፊዎችንም እየያዝኩ በየወቅቱ መለሳለሁ። እርሶም ይሳተፉ፣ አስተያየቶን ይስጡ። በነገራችን ላይ ፕሬዚደንት ኦባማ በሰሞኑ የዩኤስ አፍሪካ ጉባኤ ማብቂያ ላይ በሰጡት ጋዜጣዊ መግለጫ አያያዛቸው ብዙ የአፍሪካ ጋዜጠኞችን ያስደሰተ አልነበረም። አዳራሹ ውስጥ ሲቁነጠነጡና እጆቻቸውን ሲያራግቡ ነበር። ብዙ ለፕሬዝደንቱ የሰነቋቸው ጥያቄዎች፣ ብዙ ሊናገሯቸው የነበሩ ታሪኮች ነበሯቸው። ስለዚህም ቀኒቱን ለብዙ ቀናት፣ የእርሳቸውንም በአዳራሹ ውስጥ መከሰት ለብዙ ደቂቃዎች በጉጉት ሲጠብቁ ቆይተው ነበር። ፕሬዚደንቱ ወደ አዳራሹ ገቡ። ስምንት ጥያቄዎችን ቀደም ሲል በያዟቸው በአብዛኛው የዋይት ሃውስ ዘጋቢዎች ስሞች መሠረት ተቀበሉ። ከስምንቱ ወቅታዊ የሚባል የአፍሪካ ጥያቄ አንድ ቀረበ። ፕሬዚደንቱ በአፍሪካው ጋዜጣዊ ጉባኤ መድረክ ላይ በአመዛኙ ስለ ጋዛ፣ ስለ ዩክሬን ሁኔታና ሌሎችም ጉዳዮች ተናገሩ። አመሰግናለሁ። ወደ የሀገሮቻችሁ ስትመለሱ ድንቅ ሥራችሁን በማከናወን እንድትቀጥሉ አበረታታችኋለሁ አሉና በዚያው ተለያየን፣ አበቃ። ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። አድማጮች፣ እስከ ምሽቱ አራት ሰዓት አብራችሁን ልትቆዩ በድጋሜ ጋብዛለሁ። ደሳሌ መኮንን የሚያዘጋጀው የሙዚቃ ቃና ቀጣዩ ዝግጅት ነው። አዲሱ፣ አመሰግናለሁ የአየር መስመሩን ስለለቀቅልኝ። ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ የተከበራቸው የሙዚቃ ቀን አድማጮች እንደምሰነበታችሁ፣ እንደምናመሻችሁ ለሳምንታዊ የክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁ። እለቱን በድጋሜ ለማስታወስ ዕለታይ ቅዳሜ ነሐሴ 3 2006 ሲሆን በኢትዮጵያውያን አቆጣጠር፣ በአውሮፓውያኑ ደግሞ ነሐሴ 9 2014 ላይ እንገኛለን። እስቲ እንደ ኤሮፓውያን አቆጣጠር የዛሬቷ ቀን በታሪኩ አስመስግባ ያሳለፈቻቸው ዓበይት ክንውኖች ካሉ እንመልከት በ936 በ ጀርመን በርሊን ከተማ በተካሄደው አስራ አንደኛው የኦሎምፒክ ውድድር ጥቁር አሜሪካዊ ጄሲ ኦውንስ በአራት የተለያዩ ውድድሮች በማሸነፉ አራት የወርቅ ሜዳሊያዎችን አንገቱ ላይ በማጥለቅ የመጀመሪያው አሜሪካዊ ሆነ። የሀገራቸውን ዜጎች ከእንግሊዝ ቅኝ አገዛዝ ለሰላማዊ ሰልፍ በመቀስቀሳቸው ማህተመ ጋንዲ እስር ቤት የገቡት በ1942 በዛሬቱ ቀን ነው። በ1945 ደግሞ ዩናይት ስቴትስ በጃፓን ናጋሳኪ አቶሚክ ቦምብ ጣለች። ወደ 39 ሺ የሚጠጉ ጃፓኖች ሕይወታቸውን አጡም ዛሬ በሕይወት የለችም እንጂ በሕይወት ብትኖር ኖሮ የዓለማችን ታላቅ የሙዚቃ ሰው የነበረች አምሳ አንደኛ ዓመት የልደት በዓሏን ታከብር ነበር። ማነች ካላችሁ ስሟን ባልናገርም በድምጿ ብቻ ታውቋታላችሁ። አቆጣጠር በዛሬ ተዋቅን ነሐሴ 9963 በኒው በኒውጀርሲ ከተማ የተወለደችውን የታዋቂዋን ድምፃዊ የዊትኒ ሂውስተንን ሀው ዊል አይ ኖው የተሰኘውን ዜማ ነበር ያደመጥነው። ይህ ዜማ ዊትኒ በራሷ ስም ዊትኒ ሂውስተን ብላ ባወጣችው በመጀመሪያው አልበሟ የተካተተ ዜማ ነው። እንደው ለማስታወስ ዊትኒ ይህንን የመጀመሪያ አልበሟን ያወጣችው እንደ ኤውሮፓውያን አቆጣጠር በ1985 ከዛሬ 29 ዓመት በፊት ነው። የተከበራችሁ የሙዚቃ ቀን አድማጮች በዛሬው ፕሮግራም A few stolen moments is all that we share. You've got your family, and they need you there. Though I try to resist being last on your no of my ሴቪንግ ኦል ማይ ላይፍ ፎር ዩ የተሰኘው ዜማም የተካተተው በመጀመሪያ አልበሟ ነበር። ይህ ዜማ በዩናይት ስቴትስ እና በእንግሊዝ የሙዚቃ ሰንጠረዦች ላይ ወዲያውኑ እንደወጣ ነበር ለአንደኝነት ደረጃ የበቃው። Touch me, I was ready to die. I've never been fatal, and you're my first time. I feel like an angel who just started to fly. Well, you got to you got a way that you're making me feel. I can feel, I can do it. እንደ ኤውሮፓውያን አቆጣጠር በ1990 ዘጠና ዊትኒ ሂውስተን ሶስተኛ የስቱዲዮ አልበሟን አወጣች። ቀደም ብላችሁ የሰማችሁት አይም ዩር ቤቢ ቱናይት የተሰኘው ዜማዋን ጨምሮ በአልበሟ ውስጥ የተካተቱት አብዛኛዎቹ ዜማዎቿ ተወደዱላት። ሂማን የተሰኘውን የዊትኒን ዜማ ነበር ያደመጥ ነው። እንደ ኤሮፓያን አቆጣጠር በ1992 ዊትኒ ከሙዚቃው እረፍት ወሰደችና ወደ ፊልም ትወና ገባች። የመጀመሪያው ፊልሟ ከኬቨን ካስትነር ጋር ረዳት ተዋኝ ሆና የሰራችበት ዘ ባዲጋርድ የተሰኘ ፊልም ላይ ነበር። ፊልሙ በጣም ተወደደ። ለፊልሙ ማጀቢያ ዊትኒ የተጫወተችው አይ ዊል ኦሎይስ ላቪው የተሰኘው ዜማም እንደዚሁ በዓለም ተደነቀ። በአሜሪካን የቢልቦርድ ሰንጠረዥ ላይም ከመቶዎቹ ምርጥ ዜማዎች መካከል ለ14 ሳምንታት ከ At any degree, I'm not an actor. i better. I will always love you. If I should stay, I would only be in your way. So I'll go. But I know I'll think of you every step of the way. and I will always love you ዊትኒ ሁስተን ከኬቨን ካስትነር ጋር ረዳት ተዋኝ ሆና በሰራችው ፊልም ማጀቢያ የተጫወተችውን ዜማ ነበር ያደመጥ ነው። የተከበራቸው የሙዚቃ ቀን አድማጮች ዛሬ የዊትኒ ሁስተን የልደት ቀን ነው። በህይወት ብትኖር ኖሮ 51ኛ ዓመት ልደቷን ታከብር ነበር፣ ግን ምን ያደርጋል እንደ ኤሮፓያን አቆጣጠር የካቲት 11 2012 ዓ ም በተወለደች በ48 ዓመቷ በድንገት በሞት ተለየችን። ዊትኒ ከዚች ዓለም በሞት ትለየን እንጂ በተጫወተቻቸው ዜማዎቿ ከትውልድ ትውልድ ስትታወስ የምትኖር ድምፃዊ ናት። ዊትኒ በህፃንነቷ ማንጎራጉር የጀመረችው ቤተ ክርስቲያን ውስጥ መዝሙር በመዘመር ነበር። ታዲያ በምታወጣቸው አልበሞች ላይ ምንጊዜም የፈጣሪዋን ስም ታነሳለች። የተከበራቸው የሙዚቃ ቃን አድማጮች ለዛሬ የመሰናበታችሁ አይሎክ ቱዩ እያለች በተጫወተችው መንፈሳዊ ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል Ciao. As I lay me down, heaven hear me now. I'm lost without a cause. After giving it my all. Winter storms have come and darkened my sun. After all that I've been through, who on earth can I turn to? I look to you. የተከበራችሁ አድማጮች አሁን የማጠቃለያ ዜና ላሰማችሁ። ኢራቅ ውስጥ የኢስላሚክ ስቴት አማጽያን የኩርዶችን ዋና ከተማ ኤርቢልን ሊያጠቁበት የነበረ ትጥቅና የጦር መሳሪያ አየር ኃይላቸው ያወደሙ መሆኑን የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ አስታውቀዋል። የአሁኑ የኢራቅ ዘመቻቸው ለምን ያህል ጊዜ እንደሚዘልቅ ፕሬዚደንቱ ቆርጠው ከመናገር ተቆጥበዋል። በእስራኤልና በሐማስ መካከል ተደርሶ የነበረው የሰባ ሁለት ሰዓታት የተኩስ አቁም ጊዜ ገደብ ካበቃ ወዲህ ሁለቱ ኃይሎች ዛሬ ለሁለተኛ ቀን ተኩስ ሲለዋወጥ ውለዋል። የደረሰው ጉዳት አልተነገረም። በአሁኑ ጊዜ ዓለም አቀፍ የማህበረሰብ ጤና አጣዳፊ አደጋ ነው የሲል የዓለም የጤና ድርጅት የጠራውን ኢቦላን ማዳን የሚችል ሕክምናና መድኃኒትም ሆነ መከላከያ ክትባት እስካሁን የሌለ መሆኑን ድርጅቱ ዛሬ አስታወቀ። ናጋሳኪ ላይ ኒኩሌር ቦምብ የተጣለበትን ዕለት ስድሳ ሰባተኛ ስድሳ ዘጠነኛ ዓመት ለማሰብ በአስር ሺዎች የሚቆጠሩ ጃፓናውያን ዛሬ አደባባይ ላይ ውለዋል። ዕድሜያቸው እየገፋ ያሉ ከዚያ ጥቃት የተረፉ አዛውንት፣ የመንግሥት ባለሥልጣናት፣ የዩናይትድ ስቴትስን በጃፓን አምባሳደር ካሮላይን ኬኔዲን ጨምሮ የሌሎች አገሮችን ተጠሪዎች፣ የጃፓን ጠቅላይ ሚኒስትር ሺንዞ አቤ በናጋሳኪ ከተማ የሰላም ፓርክ በተካሄደው ሥነ ሥርዓት ላይ ተገኝተዋል። የናጋሳኪ ከንቲባ ቶሚ ሂሳታዬ ባደረጉት ንግግር የሚስተር አቤ መንግስት የህዝቡን ድምፅ እንዲሰማና ከጃፓን የሰላም አቋም መንገድ እንዳይወጣ አሳስበዋል። ጃፓን ሌሎች ሀገሮችን ለመከላከል ጉዳይ የጦር ሰራዊቷን ለማሰማራትና ከባህር ባንዶ ሰፋ ያሉ ጫና ሚናዎችን ለመጫወት መንግስቷ ባሳለፈው ውሳኔ ላይ ህዝቧ የተለያየ አቋም ይዟል። አጠቃላይ ዜናው ይህ ነበር። ከቴክኒሻኗ ዜነብ አብዱርሃማን ጋር ለምሽቱ የምትሰናበታችሁ ሰሎሞን አባተ ነኝ። ጤና ይስጥልኝ። መልካም ምሽት። የዛሬ የቅዳሜ ፕሮግራማችን እዚህ ላይ ያበቃ። በ22 እና በ25 ሜትር ባንድ አጭር ሞገድ ነበር ስትከታተሉን የቆያችሁት። ነገ እሁድ በመስታወት ፕሮግራም እናገኛቸዋለን። ሰላም ደናደሮ የምንለው አስተናጋጃችሁ አዲሱ አበበ እና ፕሮግራሙን የመራው ንጉሡ ታምሬ ሰላም።